የጀርመን ፌዴራል መንግስት በቅርበት ሲሰራ ከነበረው ከቡሩንዲው መንግስት ጋር ያለውን የልማት ትብብር ስራ ማቋረጡ ተገልጿል። የውጭ ጉዳይ ሚኒስትር ፍራንክ ቫልተር ሽታይንማየር የቡሩንዲው መንግስት በፕሬስ ላይ የሚያደርገውን አፈናና በሰብአዊ ጉዳዮች ላይ እያደረሰ ያለውን ጥቃት እንዲገታ ከአንድ ወር በፊት አስጠንቅቀው ነበረ። ጀርመን በብሩንዲ መንግስት ላይ ይህንን እርምጃ ከመውሰዷ በፊት በብሩንዲው ፕሬዚዳንት ፒየር ንኩሩንዚዛ ላይ ከበስተጀርባ ጫና ለመፍጠር አልተሞከረም ነበር ይሆን ለሚለው ጥያቄ በጀርመን የኢኮኖሚ ልማት ትብብር ሚኒስትር ዲታ ቶማስ ዚልበርሆርን የቡሩንዲ መንግስት በሀገሪቱ ውስጥ እየፈጸመ ያለውን ከፍተኛ በደል ባለመግታቱ ከውጭ ጉዳይ ሚኒስቴር ጋር በመሆን እርምጃ መወሰድ እንዳስፈለገ ገልጸዋል። ከውጭ ጉዳይ ሚኒስቴር ጋር በጋራ ነው የምንወስነው በቡሩንዲ ከተከሰተው የመፈንቅለ መንግስት ሙከራ በኋላ የመንግስት ተቃዋሚ ፖለቲከኞችና የመፈንቅለ መንግስቱን ሙከራ የደገፉ ወታደሮች ተጨፍጭፈዋል። በዚሁ ወቅት የቆሰሉና በሕክምና ላይ የነበሩ ወታደሮችም ሆስፒታል ውስጥ በጥይት ተገድለዋል። በቡሩንዲ እጅግ አስከፊ የሆነ የሰብአዊ መብት ጥሰት በመቀጠሉም ምንም ነገር እንዳልሆነ አሁን ከዚችው ሀገር ጋር ግንኙነታችንን ልንቀጥል እንደማንችል ለማሳየት ግልጽ ፖለቲካዊ ምልክት ማስተላለፍ ግድ ነበር የሆነብን። በብሩንዲ ይህ አይነቱ ሰብአዊ ጭፍጨፋ መፈጸሙን በማረጋገጡ ረገድ በመገናኛ መረብ የተሰራጩ የተለያዩ መረጃዎች ትልቅ ሚና መጫወታቸውን ዚልበርን ሆን ገልጸዋል። መረጃ የምናገኘው ከተለያዩ ምንጮች ነው። በተለያዩ ቦታዎች የሚዘዋወሩ በርካታ ምሁራን አሉን። በተጨማሪ የቡሩንዲ ጋዜጠኞች ጠንካራ ትችት ያዘለ ዘገባ ከሚያሰራጩበት የመገናኛ ብዙኃን መረብም መረጃ እናገኛለን። እንደሚታወቀው እነዚህ መሰሎቹን መረጃዎች በቡሩንዲ መገናኛ ብዙኃን ማቅረብ እየተከለከለ ነው። ከቡሩንዲ ጋር ለሚደረገው የልማት ትብብር ስራ በጎርጎሮሳውያኑ 2014 ዓ ም እና በ2015 ዓ የጀርመን ፌዴራል ሪፐብሊክ 52.5 ሚሊዮን ዩሮ በጀት መመደቡ ይታወቃል። ለሶስተኛ ዘመነ ስልጣን ለመወዳደር በእጩነት ለመቅረብ መፈለጋቸውን ትክክለኛ የሚሉት የብሩንዲው ፕሬዝደንት ንኩሩን ዚዛ መንግስታቸው ከጀርመን ስለተጣለበት ወቀሳም ሆነ ስለተቋረጠው የኢኮኖሚ ልማት ትብብር ጉዳይ እስካሁን አስተያየት ከመስጠት መቆጠቡን ነው ቶማስ ዚልበርኖን ያመላከቱት። እስካሁን ምንም አይነት መልስ አልተሰጠም። ይሁንና ከቡሩንዲ መንግስት አኳያ ለጋሾች ያም ሆነ ይህ በቀጣይ ገንዘብ መክፈላቸውን ይቀጥላሉ የሚል አስተሳሰብ እንዳለ ሰምተናል። እኛ በበኩላችን የቡሩንዲ መንግስት ግዴታውን መወጣት እንዳለበት በግልጽ ነው ማሳየት የምንፈልገው። የቡሩንዲ ፕሬዚዳንት ንኩሩን ዚዛን በመቃወም የጀመረው የአደባባይ ተቃውሞ ስድስት ሳምንታት አልፎታል። በመቶ ሺዎች የሚቆጠሩ ነዋሪዎች ሀገሪቱን ለቀው ተሰደዋል። በሀገሪቱ የፕሬስ ነጻነት ተደፍጥጧል። እንዲያም ሆኖ ፕሬዝዳንታዊና የፓርላማ ምርጫ እንደሚካሄድ እየተነገረ ነው። እንደ ቶማስ ዚልበርን ሆን በብሩንዲ መንግስት ላይ ጫና ማድረግ ያስ ያስፈልጋል ከተለያዩ አቅጣጫዎች ብዙ ፖለቲካዊ ጫና መደረግ ይኖርበታል። ጀርመን፣ የአውሮጳ ህብረት እና የአፍሪቃ ህብረት እንዲሁም የምስራቅ አፍሪቃ ማህበር ሁሉ በቡሩንዲ ነፃና ፍትሐዊ ምርጫ ይካሄድ ዘንድ የሰብአዊ መብት ይዞታ እንዲሻሻል ጫና ማሳረፍ ይኖርባቸዋል። በአሁኑ ጊዜ ግን ይህ ገሃድ መሆኑ አጠራጣሪ ነው። ባለፉት ጊዜያት በአፍሪቃ ውስጥ በተደረገው ምርጫ ስኬታማ በሆነ ሁኔታ መንግስታት የተቀየሩባቸው ሀገሮች ናሚቢያና ናይጄሪያ መሆናቸውን ቶማስ ዚልበርንሆን ሳይጠቅሱ አላለፉም። በእነዚህ ሀገራት ሰላማዊ የስልጣን ሽግግር መካሄድ የቻለው የተመረጠውና ተቀናቃኝ እጩ ተመራጮች ሰላማዊ የስልጣን ሽግግር ለማድረግ ወስነው ለምርጫው በመዘጋጀታቸው ነው። ይህ ደግሞ ይላሉ የጀርመኑ የኢኮኖሚ ልማት ትብብር ሚኒስቴር ዴታ ቶማስ ዚልበርን ሆን ለሌሎች የአፍሪቃ መንግስታት በምሳሌነት የሚቀርብ ይበል የሚያሰኝ ተግባር ነው